ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአባሎች ላይ የጥቃት እየደረሰ በመሆኑ የምረጡኝ ቅስቀሳዬን ለማቋረጥ ተገድጃለሁ ሲል አረና አስታውቋል። ትናንት አንድ መኪና ከመናኸሪያ ተከራይተን ለቅስቀሳ ወደ ውቁርና ወደ አጽቤ ሂደናል

መጀመሪያ ውቁረ ገና ሳንደርስ ፖሊሶች ይዞን ፍቃድ የላቸውን ብሎት ካጉላሉን በኋላ አላውቀውም፣ ግን የምስራቃዊ ዞን የፕሮፓጋንዳ ኃላፊ ደሳለኝ ታፈረ የሚባል እሱ እያስተባበረ በድንጋይ መኪናው እንደምታያት መኪናው በጣም ተሰባብራለች። 8000 ብር የሚያወጣ ኪሳራ እንደደረሰው አሁን ወደ ጋራጅ መሄደን ግምቱ ይዘናል።

ከአረና አመራር አባል አቶ ሀፍታይ ገብረ ሩፋኤል ናቸው። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን። በልዑካን ቡድኑ የረጅም ጊዜ የምርጫ ታዛቢዎች አመለካከት በኢትዮጵያ ሕገ መንግሥት አንቀጽ 29 ንዑሳ አንቀጽ 2

በዓለም አቀፍ የሲቪልና ፖለቲካዊ መብቶች ስምምነት አንቀጽ 19ና በአፍሪካ ሕብረት የሰብአዊና የሕዝቦች መብቶች ቻርተር የተረጋገጡ መሠረታዊ ነፃነቶችን ይጋፋሉ ተብለው የሚታሰቡ አንዳንድ የሕግ ድንጋጌዎች እንደገና መታየት ይችላሉ። የአፍሪካ ሕብረት የምርጫ ታዛቢዎች ቡድን በዛሬ ዕለት ካወጣው የቅድመ ምርጫ ትዝብት መግለጫ የተወሰደ ነው። የሰማችኋቸውም የልዑካኑ ቡድን መሪ የቀድሞ የናሚቢያ ፕሬዚዳንት ፊላኮኒ

ኮኮምቦ ናቸው። የዚህንም ዝርዝር በመጽሔት ትንታኔ ይዘናል። የምርጫ ሳምንት ወጎች ለመሆኑ የዛሬ አስር አመት ዓመት በፖለቲካ ትግሉ ውስጥ የነበሩት የተቃዋሚ መሪዎች በመጪው ምርጫ ምን ይጠብቃሉ? የ1997ቱን የተለየ ትኩረት ሂሳብ ምርጫ ገጠመኞችና ታሪኮች መለስ ብሎ በንጽጽር የሚዳስስ ዘገባ በሁለተኛው አጋማሽ ከተያዙ ቅንብሮች ውስጥ አንዱ ነው።

ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልና አድማጮች እንደምንላቸው አምሽታችኋል። የዛሬ ረቡዕ ግንቦት 12 2007 አስተናጋጆቻችሁ አዲሱ አበበ ና አሉላ ከበደ ከአቀናባሪያችን ቴሌ ላይምባክ ና ከስርጭት መሀንዲሱ ከርቲስ ፓይንም ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና መልካም ምሽት

የቡሩንዲው ፕሬዝዳንት ፒየር እንኩሩንዚዛ ለሶስተኛ ጊዜ መወዳደራቸውን በሚቃወሙ ሰልፈኞችና ፖሊሶች መካከል በተፈጠረ ግጭት አንድ ወታደር መሞቱ ተገለጠ።

አንድ የቡሩንዲ ፖሊስ መኮንን ለአሶሺየትድ ፕሬስ በሰጡት ቃል ወታደሩ የተገደለው ፖሊሶችን ድንጋይ በሚወረውሩ ሰልፈኞች ላይ እንዳይተኩሱ ከሚጠይቁ ወታደሮች ጋር ነበር ብለዋል። ግጭቱ የተካሄደው ፕሬዚዳንት ንኩሩንዚዛ የምክር ቤታዊና የአካባቢ ምርጫውን እስከ መጪው ግንቦት 28 ቀን ድረስ ለማራዘም መስማማታቸውን በፊርማ እያረጋገጡ ባሉበት ወቅት መሆኑም ታውቋል። ፕሬዚዳንቱ ከዚህ ስምምነት የደረሱት በቅርቡ የተካሄደባቸውን የመፈንቅለ መንግስት ሙከራ ተከትሎ መሆኑ ነው።

ዜናውንም የብሩንዲው ምርጫ ኮሚሽን ፕሬዚዳንት ፒየር ክላቬር እንዳይጋጊሬ ናቸው ለቪኦኤ የፈረንሳይኛ አገልግሎት ያረጋገጡት። ስምምነት የተደረሰበት አዲስ የምርጫ ወይም የፓርላማ ምርጫ በአስር ቀናት የተራዘመ ቢሆንም ኮሚሽኑ ለመጪው ሰኔ 19 ቀን የተያዘውን የፕሬዝዳንታዊ ምርጫ ያራዝም አያራዝም የታወቀ ነገር የለም። የአፍሪካ መሪዎች ግን አገሪቱ ውስጥ ሰላም ስለሌለ ፕሬዝዳንት ንኩሩንዚዛ ምርጫውን እንዲያስተላልፉ አሳስበዋቸዋል። ዘገባለን ቆንጅታ እየታክላለች።

ምርጫው ሊካሄድ የነበረው የፊታችን ማክሰኞ እንደ ኤውሮፓውያን አቆጣጠር ግንቦት 26 ቀን ነበር። ታዲያ ሀገሪቱ አሁንም በፖለቲካ ቀውስ ውስጥ በመሆኗ ነው በአንድ ሳምንት እንዲራዘም የተደረገው። የፕሬዝደንታዊ ቃል አቀባዩ ዊሊ ኒያሚትዌ ተቃዋሚ ፖለቲከኞች ምርጫው ይራዘም ብለው መንግስትን ጠይቋል። የክልሉ የአፍሪካ ሀገሮች መሪዎች

የተባበር መንግስታት ድርጅት የአፍሪካ ኅብረትና የአውሮፓ ህብረት ትንሽ ብታራዝሙት ብለው ጠይቋል። ሦስተኛው ምክንያት ደግሞ ይሄው እንዲሆን የምርጫ ኮሚሽኑ ለፕሬዝደንቱ ሐሳብ አቅርበዋል።

ለሰኔ 26 እንደ ኤሮፓውያን አቆጣጠር የታቀደው ፕሬዝደንታዊ ምርጫው እንዲራዘም ይደረግ እንደሆነ ግን ቃል አቀባዩ ከውሳኔ አልተደረሰም ነው ያሉት። ሚስተር ንክሩዚዛ ባለፈው ሳምንት የተሞከረባቸው መፈንቅለ መንግስት ቢከሽፍም ሁከቱ ግን በሀገሪቱ አሁንም እንደቀጠለ ነው። ትናንት ማክሰኞ ፕሬዝደንቱ ስልጣን እስከሚለቁ መሰለፋችንን እንቀጥላለን ብለው በዛቱ ተቃዋሚዎች ላይ

ፖሊስ አስለቃሽ ጋዝ ተኩሷል ደብድቧልም። ባለፈው ሚያዝያ አጋማሽ ፕሬዝደንቱ ለሶስተኛ ጊዜ እወዳደራለሁ ብለው ካስታወቁ በኋላ በተቀሰቀሰው አመፅ በተያያዘ እስካሁን ቢያንስ ሀያ ሰው መገደሉን ነው የሰብአዊ መብት ቡድኖች የሚናገሩት። በዚህ ሳምንት ደቡብ አፍሪካ ውስጥ በፓን አፍሪካን ፓርላማ ስብሰባ ላይ የነበሩት የኬንያው ፕሬዝደንት ሁሮ ኬንያታ ለአንድ የደቡብ አፍሪቃ ቴሌቪዥን በሰጡት ቃለ መጠይቅ

የአካባቢው ሀገሮች መሪዎች ፕሬዝደንታዊ ምርጫው እንዲዘገይ ይፈልጋሉ ሲሉ አመልክተዋል። ከአንድ መቶ ሺህ በላይ ቡሩንዲያውያን ወደ ጎረቤት ሀገሮች ተሰደዋል። የዓለም የጤና ድርጅት የንጹህ ውሃ እጥረት በመኖሩ የተነሳ በስደተኞቹ ዘንድ የኮሌራ በሽታ ወረርሽኝ ሊቀሰቀስ እንደሚችል ሲያስጠነቅቅ ቆይቷል። ከጆሃንስበርግ የሂለሪ ሂውለርን ዘገባ ነበር ቆንጅት ያሰማችን።

የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ደቡብ ሱዳን ውስጥ ላለፉት አስር ቀናት የሚካሄደውን አመጽ በጽኑ ማውገዛቸው ተነገረ። የዋና ጸሐፊው ቃሊፋ የሆነው የሱዳን ህዝባዊ ነጻነት ሰራዊትና የጣምራው ኃይሎች በሲቪሎች ላይ የፈጸሙትን ወከባ፣ ዝርፊያና ያስገድዶ መድፈር በመካሄድ መሆኑም ታውቋል። ወደ ኋላ ላይ ሰፋ አድርገን ዜናውን እናቀርባለን።

የአልቃይዳውን አሸባሪ ቡድን መሪ ቢን ላደንን ለመግደል እንደ አውሮፓውያን ህዝብን አቆጣጠር በ2011 ዓ ም ፓኪስታን ውስጥ በሚገኘው መኖሪያ ቤቱ ከተካሄደው ወታደራዊ ኦፕሬሽን ጋር በተገናኘ ያልተገለጡ አያሌ ሰነዶችን አሁን ለህዝብ ይፋ ማውጣቱን የዩናይት ስቴትስ መንግስት አስታወቀ። ቢን ላደን የተገደሉ የተገደለው የአሜሪካ ልዩ ኃይሎች አድማጮች ናረፍተ ነገር ደግመዋለው። ቢን ላደንን የገደሉ የአሜሪካ ልዩ ኃይሎች በወረራው ወቅት

በርካታ ሰነዶችን ኮምፒውተሮችና ሌሎች መረጃዎችን አሰባስበዋል። ዛሬ ረቡ ይፋ የሆኑት መረጃዎች የአልቃይዳውን አሸባሪ ቡድን መሪ ብዙ ምስጢሮች ያጋለጡ መሆናቸውም ተመልክቷል። ከተገኙት መረጃዎች መካከል ምስጢራዊ ሰነዶች በእንግሊዝኛ ቋንቋ የተጻፉና በራሱ በሽብርተኛው መሪ ቋንቋ የተጻፉ መጽሐፍትም ይገኙባቸዋል።

በቢንላደን መሪነት የአልቃይዳ መረብ በርካታ ቁጥር ያላቸውን የሽብር ተግባሮች ያካሄደ መሆኑ የሚታወቅ ሲሆን ከነኚህም መካከል በኒውዮርክና በዋሽንግተን የተፈጸሙትና ወደ ሶስት ሺህ ሰው የተገደለባቸው የመስከረም አንዱ ጥቃቶች የሚዘነጉ አይደሉም። አድማጮች፣ ዜና የሚተላለፈው ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ አማርኛው አገልግሎት ነው። ተቀባይ አጥተው ባህር አካባቢ ለሚገኙ ብዙ ስደተኞችና የሰዎች ተናጋጅ ሰለባዎች ኢንዶኔዥያና ማሌዥያ ጊዜያዊ መጠለያ ለመስጠት ተስማሙ።

ይህ ዜና ዛሬ ረቡዕ ይፋ የሆነው ከዚህ ቀደም ስደተኞችን ላለመቀበል ቸልተኝነት የሚያሳዩት የደቡባዊ ምስራቅ መንግስታት ማለትም የማሌዥያ የታይላንድና የኢንዶኔዥያ ውጭ ጉዳይ ሚኒስትሮች ስብሰባ ካካሄዱ በኋላ ነው። የተባበሩት መንግስታት ቀደም ሲል እነዚህ መንግስታት ለስደተኞች በሮቻቸውን እንዲከፍቱ ጥሪ ማቅረቡ ይታወሳል። መንግስታቱ ተስፋ የቆረጡና ከሀገራቸው የወጡ ስደተኞችን መግፋት ማቆም ይኖርባቸዋል ነበር ያለው። ዘገባዎች እንደሚሉት ከሀገራቸው የተሰደዱና ከጉዟቸው የተሰናከሉ የሚገኙ ሴቶች

ወንዶችና ህጻናት አስቸኳይ ምግብና ውሃ በሚፈልጉበት ሁኔታ ውስጥ ይገኛሉ። አሁን በተደረሰው ስምምነት መሰረት ታዲያ ማሌዥያ እና ኢንዶኔዥያ ወደ ሰባት ሺህ ለሚገመቱ ስደተኞች መሠረታዊ የሰብአዊ እርዳታ ያቀርባሉ ብለዋል የማሌዥያ ውጭ ጉዳይ ሚኒስትር አኒፋህ አማን። ጊዜያዊ መጠለያም እንደሚሰጡ ሚኒስትሩ ጨምረው ገልጠው መንግስታዊ ያልሆኑ ድርጅቶችም በዚህ የሰብአዊ አገልግሎት እንዲሳተፉ ጥሪ አስተላልፈዋል።

ሳይንቲስቶችና ዓለም አቀፉ ተቆጣጣሪዎች በኢራን የሳይንስና ወታደራዊ ተቋም ውስጥ መግባት እንደማይፈቀድላቸው የኢራኑ የበላይ መንፈሳዊ መሪ አያቶላ ሆሚኒ አስታወቁ። አያቶላ ሆሚኒ ዛሬ ረቡዕ እንደተናገሩት ከዓለም ኃያላን ጋር በሚደረገው የኒውክለር ስምምነት ኢራን ትርፍ ወይም የተንዛዙ ጥያቄዎችን አታስተናግድም። በኢራን የኒውክለር ጦር መሳሪያ ስምምነት የሚወያዩት

የራሷ የኢራንና፣ የብሪታንያ፣ የዩናይትድ ስቴትስ፣ የፈረንሳይ፣ የቻይና፣ የሩሲያና የጀርመን ተደራዳሪዎች መሆናቸው ይታወቃል። ሳይንቲስቶችና ዓለም አቀፍ ተቆጣጣሪዎች በኢራን የሳይንሳዊ ወታደራዊ ተቋም ውስጥ መግባት እንደማይፈቀደላቸው ኢራን ማስታወቋን ቀደም ብሎ ሰምታችኋል።

በሌላ በኩል ደግሞ ዩክራይን ከአፍቃር የሩሲያ ተገንጣዮች ጋር ብቻ ሳይሆን ከራሷ ከሩሲያ ጋር እውነተኛው ጦርነት ውስጥ ትገኛለች ሲሉ የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ ተናግረዋል። የዩክራይኑ ፕሬዚዳንት ከቢቢሲ ጋር ባካሄዱት ቃለ ምልልስ የዩክራይን ሕዝብ ሩሲያ ላቀደችብን ጦርነት ዝግጁ መሆን ኖርበታል ብለዋል። ፕሬዚዳንት ፖሮሼንኮ አክለውም ባለፈው ቅዳሜ ምስራቅ ዩክራይን ውስጥ የተማረኩት ሁለት የሩሲያ ወታደሮች

ምስራቅ ዩክራይን ውስጥ ለሚካሄደው የተገንጣዮች ንቅናቄ ሩሲያ እጇ እንዳለበት ትልቅ አስረጅ ነው ብለዋል። ትናንት ማክሰኞ የኔቶ ዋና ጸሐፊ ምስራቅ ዩክራይን ውስጥ ከሩሲያ ውጭ ጉዳይ ሚኒስትር ጋር ተገናኝተው በተወያዩ ጊዜ ሩሲያ ወታደራዊ ልምምዷን ከዩክራይን ድንበር እንድታስወጣ ጠይቀዋል።

ክቡራትና ክቡራን አድማጮች የሰዓቱን የዓለም ዜና ነበር የተከታተላችሁት። ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈው ስርጭታችን ይቀጥላል። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜናዎች የጀመረው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይልሳት

እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ዘገባዎችና ቅንብሮች ይዘናል ቅድም ሲል እንደገለጽኩ ነው። ከሁሉ በፊት ግን አሁን ቆየት ብለው በሁለተኛው ግማሽ ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማለን። የዛሬ አስር ዓመት በ1997ቱ ምርጫ ወቅት በፖለቲካ ትግል ውስጥ የነበሩት የተቃዋሚ መሪዎች በመጪው ምርጫ ምን ይጠብቁ ይሆን? ስትራቴጂ ኦፍ ዘ ሮሊንግ ፓርቲ ዋዝ ኢንቲሚዴቲንግ ዘ ፓርቲ ሜምበርስ ኦፍ

ከአምስትና ከአስር ዓመታት በፊት ገዢው ፓርቲ የሚያዋክበው የፓርቲ አባላትን ወይም የምርጫ እጩዎችን ነበር። ከ2002 ዓ ም ወዲህ ይህ አካሄድ ተቀይሯል። አሁን የሚያደርጉት በሁሉም የሀገሪቱ ክፍሎች እየተንቀሳቀሱ ድምፅ ሰጪውን ሕዝብ ነው ለማሸማቀቅ እየሞከሩ ያሉት። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን ወክለው ተወዳድረው የነበሩት አቶ ልደቱ አያሌው ናቸው የሰማችኋቸው። ሌሎች የፖለቲካ መሪዎችንም

ሀሳቦች ያካተተ ዘገባ በምሽቱ ዝግጅታችን ይቀርባል። አሁን የሰዓቱ አቢይ ርዕስ በአባሎች ላይ ጥቃት እየደረሰ በመሆኑ የምረጡ እንቅስቃሴን ለማቋረጥ ተገድጃለሁ ይላል አረና።

ተቃዋሚው የፖለቲካ ፓርቲ አረና ትግራይ አባላቱ ላይ በተቃጣው የድብደባ ጥቃትና ለምርጫ ቅስቀሳ ስራ በተከራያት መለስተኛ አውቶቡስ ላይ በደረሰው ጉዳት በመላው የትግራይ ክልል የጀመረውን የምረጡኝ ቅስቀሳ ዛሬ ማቋረጡን ይፋ አድርጓል። ዘጋቢያችን ግርማ ገብሩ የተሽከርካሪዋ የኋላ መስታወትና መብራት መሰባበሩን በስፍራው በአካል ተገኝቶ ተመልክቷል። ፎቶግራፍም አንስቶ ልኳል። ድብደባ ተፈጸመብን ከሚሉ ሰዎች መካከል ደግሞ

ከአጽቢ ከተማ የመጡት አቶ ሄድሮም ኃይለ ስላሴ አናታቸው ላይ በመመታታቸው ለደረሰባቸው ጉዳት ተጨማሪ ሕክምና መቀሌ መጥተው ያገኛቸው መሆኑንም ግርማይ ጨምሮ ዘግቦልናል። አረና የህወት ካድሬዎች ያደራጃቸው ወጣቶች አድርሰውታል ያለውን ጥቃት አስመልክቶ የመንግስት ምላሽ ለማግኘት ግርማይ የክልሉ የጸጥታና የአስተዳደር ኃላፊ አቶ ሀዱሽ ዘነበን ጠይቋል።

ተፈጽሟል የተባለውን ጥቃት ለማጣራት መርማሪዎቻችን ወደ አካባቢው ልከናል ነው የሚሉት ኃላፊው። አረና ትግራይ በተለያዩ የትግራይ አካባቢዎች እስከዛሬ ድረስ የምረጡኝ ቅስቀሳ በማካሄድ ላይ እንደነበረና

ትላንት በአባላቱና ለምርጫ ቅስቀሳ በሚጠቀምባት መኪና ላይ ድብደባ በመድረሱ የምረጡኝ እንቅስቃሴው እንደተስተጓጎለ መረጃ ስለደረሰኝ ይህንንን ለማጣራት በአሁኑ ሰዓት መቀለ ከተማ በሚገኘው የአረና ጽሕፈት ቤት ተገኝቻለሁኝ። ድብደባው ሲደርስ በቦታው ነበርኩኝ የሚሉትን አንዱ የአረና አመራር አግኝቻለሁኝ።

ሃፍታይ ገብረ ፋይል እባላለሁ። ትናንት አንድ መኪና ከመናኸሪያ ተከራይተን ለቅስቀሳ ወደ ውቅሮና ወደ አጽቢ ሂደናል። መጀመሪያ ውቅሮ ገና ሳንደርስ ፖሊሶች ይዞን ፍቃድ የላችሁን ብሎት ካጉላሉን በኋላ ስራው ጨርሰን ወደ አጽቢ ወንበርታና ወደ ደራ እዛ አንድ ስምንት የሚሆኑ የአረና አባላትም እየቀሰቀሱ ነበር። በመንታርቦ መንገድ መንገድ እየቀሰቀስን መጀመሪያ በጣም ጥሩ ቅስቀሳ እያደረግን ነበር

ከዛ በመጨረሻ እኔ አላውቀውም፣ ግን የምስራቃዊ ዞን የፕሮፓጋንዳ ኃላፊ ደሳለኝ ታፈረ የሚባል እሱ እያስተባበረ በድንጋይ መኪናው እንደምታያት መኪናው በጣም ተሰባብራለች። 8000 ብር የሚያወጣ ኪሳራ እንደደረሰው አሁን ወደ ጋራጅ መሄደን ግምቱ ይዘናል። እስኪ እያሳዩኝ ምንድነው የደረሰው መኪናዋ፣ እዚህ ቆማለች እያዩዋት ነው። እስኪ ይንገሩኝ፣ የትኛው የትኛው ነው?

የኋላ መስተዋት ሙሉ በሙሉ ከነ ጎሚናው ጨምሮ መስተዋቱ ተሰብረዋል። በጎን ደግሞ በጣም ተሰባብረዋል። መብራቱ ተሰባብረዋል። የኋላ መብራቱ በምንድን ነው? ይሄ በድንጋይ ነው። በድንጋይ ነው ከአርባና ከሀምሳ የማያንሱ እያስተባበረ ነው። በመሀል ፖሊሶች ነው እንትን ለማድረግ የመኮሩ እርሶ ነበሩ እዛ፣ በአካል እርሶ ነበሩ። ራሴ ነበርኩኝ። አምልጠን ነው የወጣን። በቃ ሸሽተን ነው የወጣን

እዚህ ከምናድር ብለን ልንመለስ ስንል ነው ወጣቶቹ አዘጋጅቶ በድንጋይ እንዲህ የወገሩንና፣ ያው ለጥቂት ነው ከሞት የተረፍን። በተለይ ሆስፒታል የገቡ ልጆች

ክፉኛ በተለይ ሁለቱም ክፉኛ እንደተጎዱ ነው። ስንት ሰዎች ናቸው የተደበደቡት? ስምንት ነው የተደበደቡት። ከስምንቱ ሁለቱ ክፉኛ ነው የተደበደቡት። ሁለቱ ወደ ውቅሮ በተለይ አንዱ ውቅሮም ከውቅሮ አልፎ ወደ መቀሌ። የትኛው ሆስፒታል ውስጥ ነው ያሉት? አሁን ሄደን ማናገር እንችላለን እንጂ አሁን ማናገር እንችላለን። እስካሁን ባለኝ ሪፖርት አጽቢ ነው ያሉ ሁለቱ፣ ወደ ወደ ውቅሮ ይመጣሉ ነው እስካሁን

አልተረጋጋንም እስካሁን። ጦርነት ነው ማለት ይቻላል። የህዝቡ ችግር እንደሌለበት አይተነዋል። አንድም መተናኮል አልደረሰንም። ህዝቡ እንዲያውም ድጋፉ ነው እያሳየን የነበረ። በመጨረሻ ከየት እንደመጡ ወጣቶቹ አሜኬላ የሚል አሜኬላ ናችሁ፣ ኳኩቶ ናችሁ። ሰውዬው ኃይለ ኪሮስ የሚባል የአረና አባል ስለሚያውቀው ይሄ የሚያስተባብር የፕሮፓጋንዳ ኃላፊው እኛን አይቶ እንደተደበቀ ነው

አባሎቻችን የነገሩን፣ እኔ በመልክ ስለማላቀው ዞሮ ዞሮ አምልጠን ለመሸሽ ሞክረናል። ሪፖርት አድርገናል። ለማን ነው የነገራችሁት? አሁን በወቅቱ ይህንን አደጋ እንደደረሰባችሁ በወቅቱ ለምርጫ ቦርድ ይሆን ለአካባቢው የፖሊስ ጽሕፈት ቤት ይሆን?

ሪፖርት አድርጋቸዋል መጀመሪያ በስልክ ለጽፈት ቤታችን ነው የደወሉ፣ ነው ለአረና ጽፈት ቤት እነሱ ለምርጫ ቦርድ እንደደወሉ ኢንፎርሜሽን ደርሶኛል። እኛ ደግሞ ከደራ አምልጠን ወደ አጽቢ ፖሊስ ጣቢያ ገብተን የደረሰንን ነገር ሁላችን ተመዝግበን ከነ ሽፌሩ ሪፖርት አድርገን መጥተናል። እታ መኪና ናይ መን ሰዋና ዲኹም ሽፈር ካሓተኩም ንኽእል ዶ ሰናይ ፍቓድኩም ድዩ መልስ

ኢንተር፣ ክትሕልፈኒ የብልካ። በነገራችን ላይ ሹፌሩንም ለማነጋገር ሞክሬ የነበረ ቢሆንም ለደህንነቴ ሰጋሎ ተወኝ ልጆች ላሳድግበት በሚል ፍቃደኛ ስላልሆነ ማነጋገር አልቻልኩም። ይህንን በአረና አባላትና በተከራዩዋት መኪና ላይ ደርሷል ስለተባለው ጥቃት ለመጠየቅ ክልሉ የጸጥታና የአስተዳደር ቢሮ ደርሻ አለሁኝ።

የክልሉ የጸጥታና አስተዳደር ኃላፊ አቶ ሀዱሽ ዘነበ ይባላሉ። አቶ ሀዱሽ አረና የሚያደርገውን የቅስቀሳ ዘመቻ እንዳቋረጠ ምክንያቱም በአባላቱና ለቅስቀሳ በሚጠቀምባት መኪና ጉዳት እንደደረሰበት ገልጸሉናል። አሁን መኪናዋ ድብደባ እንደደረሰባት በአካል ተገኝቼ ያየሁት ነገር አለ። አሁን እርሶ መረጃው ደርሶታል ወይም ለማጣራት ያደረጉት እንቅስቃሴ ወይም ጥረት ይኖራል?

እስካሁን በመላ ትግራይ በማይክሮፎንም ይሁን በስብሰባዎችም ይሁን በተለያዩ መድረኮች በበራሪ ጽሁፎች ሰፊ ቅስቀሳ እያደረገ ከርመዋል። ምናልባት ዛሬ አቆምኩ ብሎ ከሆነ እኔ አልሰማሁም። ሌላ ምክንያት ሊኖረው ይችላል፣ ወይ አገባድዶ ሊሆን ይችላል እንጂ እስከ ዛሬ በሁሉም ከተሞች፣ በሁሉም ገጠሮች እየቀሰቀሰ እንዲያውም በገበያ ስፍራዎችም ህጉ በመተላለፍ

የሚደረጉ ቅስቀሳዎች ነበሩ። ማንም የፈጠረው ወይም ደግሞ የተፈጠረ ተጽዕኖ የለም። ምናልባት አሁን የምትለው ወሬ ሰምተናል። አሁን ስለደረሰኝ በስልክ ቶሎ አጣርታችሁ መልስ ላኩልን ብለናል። ወደዛ አካባቢም መርማሪዎች ሂደዋል። እዛ የተፈጠረው የገበያ ግርግር ነው ወይስ ሌላ ፖለቲካው ምክንያት አለው የሚለው ነገር ግን ኋላ የሚታወቅ ነው የሚሆነው

መኪናዋ እዛ ላይ ነው የተሰበረች ወይስ ሌላ ቦታ ነው የተሰበረች መሰበሯን አይተሃል ግን የት እንደተሰበረች ማረጋገጥ የቻልካ አይመስለኝም እና ይሄ ከምርመራ በኋላ የሚታወቅ ነገር ነው የሚሆነው ገበያ ውስጥ አረና ሄዶ ከሆነ እዛ ተፈጥሮ ከሆነ ግጭቱ ለምን ወደ ገበያ ሄደ የሚለው ህጉን የተላለፈ ይመስለኛል ለማንኛውም ግን ሁኔታው ኋላ ብናጣራው እና ከተጣራ በኋላ መልስ ብንሰጥበት ጥሩ ይሆናል አቶ ሀዱሽ ዘነበን በጣም ነው የማመሰግኖት

ለአሜሪካ ድምፅ ግርማይ ገብሩ ነኝ ከመቀለ።

በቀጣዩ የምርጫ ነክ ዘገባ ወደ ደቡብ ኢትዮጵያ ነው የምንሄደው። በደቡብ ህዝቦች ክልል ቦንጋ አካባቢ በሚገኙ የምርጫ ጣቢያዎች የፊታችን ሁድ ሊካሄድ ታቅዶ የነበረው ምርጫ ላልተወሰነ ጊዜ መተላለፉ ተገለጠ። ባለፈው ምርጫ ያሸነፉት ዶክተር አሸብር ወልደ ጊዮርጊስ የምርጫ ዘመቻቸው ተቋርጧል ይላል ባልደረባችን ሄኖክ ሰማእግዜር ከቦንጋ ተከታዩን አጠናቅሯል።

እዚህ በምገኝበት በደቡብ ኢትዮጵያ ከፋ ዞን በቦንጋ ከተማ አካባቢ ማለትም ጊምቦ ገዋታ የምርጫ ክልል ለፊታችን እሁድ ሊካሄድ ታቅዶ የነበረው የድምፅ መስጫ ቀን ላልተወሰነ ጊዜ መተላለፉን የዞኑ የምርጫ አስተባባሪ በተለይ ለአሜሪካ ድምፅ ሬዲዮ ተናግረዋል። ስሜ አጥናፉ ገነሜ ነው የሚባለው የከፋ ዞን ምርጫ አስተባባሪ ነኝ። እንዲሁም የጊምቦ ገዋታ ምርጫ ክልል ሰብሳቢ ነኝ። እንግዲህ በዚህ በጊምቦ ገዋታ የምርጫ ክልል ውስጥ

ሰሞኑን አንዳንድ ችግሮች እንደ እንደነበሩ የተደበደቡ ሰዎችም እንዳሉ በተለይ የገለልተኛው ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ የምርጫ የምረጡኝ ዘመቻ ገልጾልናል። እስቲ በአጠቃላይ ያለውን የምርጫ ሂደት ይግለጹ። አሁን እንግዲህ በግንቦ ጋዋታ ምርጫ ክልል እንደምናየው ከሆነ በምርጫ ቀስቀሳ ወቅት ትንሽ ችግር ነበረ። በተለይም ያው ሁለቱ ዴደን ያዲግና

የግልጩ ተወዳዳሪ ቀደም ሲል ባልተፈቀደ ቦታ ላይ ምርጫ ቅስቀሳ መደረግ በሌለበት ቦታ ላይ ሲቀሰቅሱ እንደነበረ ይታወቅ ነበረ እና በዚሁ መነሻ ባልተፈቀደ ቦታ የሚያደርጉትን የምርጫ ቅስቀሳ አቁመው ሕጉን ተከትለው ቅስቀሳ እንዲያደርጉ ያው በተነገራቸው መሰረት ኢአዲግ

ከመጋቢት ስምንት ቀን ጀምሮ የቅስቀሳ ሂደቱን አስተካክሎ ተገኝቷል። ባልተፈቀደ ቦታ ሲሉ ማን ነው ፈቃጁ? ምን አይነት ቦታዎች ናቸው እነዚህ ቦታዎችስ? ያልተፈቀደ ቦታ የሚባለው በምርጫ ህግ፣ ለምሳሌ ገበያ እየተካሄደ ባለበት ቀን ከገበያ ሜዳ አምስት መቶ ሜትር ውጪ ክልል ነው መቀስቀስ ያለበት። እንደዚሁም ደግሞ የህዝብ ተቋማት፣ ለህዝብ አገልግሎት እየሰጡ ያሉ ድርጅቶች እየሰሩ ባለበት ሰዓት

ከአምስት መቶ ሜትር ክልል ዙሪያ ውጭ የሆነውን መቀስቀስ ያለባቸው። ስለዚህ ሁለቱ ቀደም ሲል ሲያደርጉት የነበረው ቅስቀሳ ያልተፈቀደ ቦታ አሁን በተባሉ ቦታዎች ክልል ውስጥ በመግባት ሲያደረጉ የነበረ ስለሆነ በዛ መነሻ እንዲያስተካክሉ ተነግሯቸው ደደን እያደግ ማስተካከያ አድርጓል ከመጋቢት ስምንት ሁለት ሺህ ሰባት ጀምሮ። በዛም ምክንያት ያው ለግልጩ ማስጠንቀቂያ ሰጥተናል እንደ ምርጫ ክልላችን ማለት ነው። እንግዲህ የግልጩ

የምርጫ የምረጡኝ ዘመቻ በማነጋግርበት ወቅት አንድ ሰው እንደሞተ እና በትናንትናው እለት መቀበሩን አስራ አንድ ሰዎች ደግሞ በድንጋይ መደብደባቸውን ገልጸውልኛል። ወደ ተለያዩ የገጠር አካባቢዎች ሄደው የምርጫ ቅስቀሳ ሊያደርጉ ሲሉ ይህንን ደግሞ ለእናንተ ማስታወቃቸው እንደ ይነገሩን እናንተ የምታውቁታለህ? ስለዚህ ጉዳይ እኛ ስለ ሞተ ጉዳይ የምናውቀው ነገር የለም። የግል እጩም ለምርጫ ክልላችንም በዚህ ጉዳይ ያመለከተው ጉዳይም የለም፣ አላመለከቱም። ፎቶግራፎችን አሳይተውናለኛ

ለእኛ የቀረበልን ነገር የለም። እንግዲህ በዚህ በግንቦ ገዋታ የምርጫ ጣቢያ ውስጥ ምርጫው እሁድ እንደማይከናወን ለተለያዩ የፖለቲካ ፓርቲዎች ሰማያዊ ፓርቲ ተቃዋሚዎችንም፣ እንደዚሁም የመንግስት ተወዳዳሪዎችን ደውላችሁ እንደገለጻችሁ ነው የተነገረን። ይሄ እውነት ነው? እውነት ነው። ይሄም ቦርዱ ነው እንግዲህ በግንቦት 16 2007 ለሚካሄደው አገራዊ ምርጫ

በግንቦ ገዋታ ምርጫ ክልል ቦርዱ የምርጫ ቅስቀሳ ምህዳር ያልተስተካከለ በመሆኑ ላልተወሰነ ጊዜ እንዲታገድ አድርጓል። ይህም ደግሞ በቀጣይ ጊዜ ምርጫው የሚካሄድበትን ቦርዱ ሲወስን እናሳውቃለን ባለው መሰረት እና 6 2007 ዓ.ም በግንቦ ገዋታ ምርጫ ክልል ምርጫ ይካሄድ

በዚህ የምርጫ ክልል ውስጥ በተሰናባቹ የኢትዮጵያ ሕዝብ ተወካዮች ምክር ቤት ብቸኛ የግል የፓርላማ አባል

ዶክተር አሸብር ወልደ ጊዮርጊስ የሚወዳደሩ ሲሆን በገጠር አካባቢዎች የምረጡኝ ዘመቻቸው ያካሄዳቸው ቅስቀሳዎች በጸጥታ ኃይሎችና በአካባቢው መስተዳደር ተባበረ በሚሉት ድብደባ የአንድ ሰው ህይወት ሲያልፍ ከ13 በላይ የሚሆኑ ሰዎች በመቁሰላቸው የምርጫ ዘመቻቸውን ማቋረጣቸውን ገልጸዋል። ለደህንነታቸው በመስጋት ስማቸውን ከቃለመጠይቁ እንዲወጣ የጠየቁ በቦንጋ የዶክተር አሸብር ወልደ ጊዮርጊስ የምርጫ ዘመቻ አስተባባሪ

የሚከተለውን አስተያየት ሰጥተዋል። ሀሳቦቻችንን በነጻነት እንዳንገልጽ አማራጮቻችንን ለመራጭ ህብረተሰብ እንዳናሳውቅ በተለይም በገዋታ ወረዳ፣ ይህ ገዋታ ወረዳ ማለት ለዚህ ምርጫ ጣቢያ ከ7 ፐርሰንት በላይ ነዋሪ ያለበት ቦታ ነው። የቆዳ ስፋቱም በጣም ሰፊ ነው። እዚህ ቦታ ላይ ሀሳቦቻችንን ገልጸን አማራጮቻችን ህዝብ እንዲረዳ ለማድረግ ያደረግነው እንቅስቃሴ በፖሊስ ኃይሎችና በደሂዳን ካድሬዎች ተጽዕኖ የተነሳ

የድንጋይ ናዳ ወርዶብን አባላቶቻችን ተጎድቶ ንብረት ወድሞ የሰው ህይወት በስፋት ከመጥፋቱ ይልቅ እኛም ምርጫ እንቅስቃሴውን አቁመን የምርጫ ቦርድ ጉዳዩን አይቶ ውሳኔ እንዲሰጥበት ዘንድ ለምርጫ ቦርድ የግል ተወዳዳሪው በግላቸው አመልክተው፣ እስከዚህ ድረስ የብሔራዊ ምርጫ ቦርድ አባላት መጥተው ቅሬታ ሀሳቦች ተገልጸው ሁኔታዎች በምርመራ ላይ ነበሩ።

በዚህ ሂደትም ውስጥ አሁን እንደሚሰማው ከሆነ ላልተወሰነ ጊዜ የምርጫ እንቅስቃሴው ግንቦት 16 የሚደረገው ምርጫ ላልተወሰነ ጊዜ እንዲራዘን መደረጉ ናል። በጊምቦ ጓታ የምርጫ ክልል ቦንጋ አካባቢ የዶክተር አሸብር ወልደ ጊዮርጊስ የምርጫ ምልክት ለአምስት ትሆን

ገዢው ፓርቲ ደህዴግ ኢህአዴግ እጩ ደግሞ ዶክተር መብራቱ ገብረ ማርያም በንብ ምልክት ተፋጠዋል። የሰማያዊ ፓርቲ፣ ቅንጅት፣ ኢዴፓ፣ መያድ፣ መድረክና ሪፓ ፓርቲዎችም በዚህ ምርጫ ይሳተፋሉ ተብሎ ይጠበቃል። የሰማያዊ ፓርቲ እጩ አቶ ክንፈ አባተ በጊምቦ ጎአታ የድምፅ መስጫ ቀኑ መራዘሙ ህጋዊና ፍትሀዊ አይደለም ባይ ናቸው። ተስፋ እየጠበቅን ያለን እያለን ምርጫ እንደማይካሄድ ተደርጎ ተነገረን መረጃውን።

ጠየቅ ነዚህ የከፋ ዞን አስተባባሪና የግንቦ ምርጫ ክልል፣ አዎን ታግዷል። በምን ሂሳብ ነው የምታገደው? መታገድ ከሆነ እኔ በምርጫ ህጋችን ከሆነ ዶክተር አሸብር አጥፍተው ከሆነ እሱ ልታገድ ይገባ ነበር፣ ወይንም ደህድን አጥፍተው ከሆነ ደህድን ልታገድ ይገባ ነበር። አጠቃላይ የማይመለኩ ፓርቲዎች በሙሉ አንድ ላይ ነው ታግደናል እየተባል፣ ህዝባችንን አንቅተናል።

እችን የምርጫ ቀን በጣም በተስፋ የሚጠብቅበት ሁኔታ ይህን እንደ መርዶ ነው፣ ይህን ዜና የነገር ነው። በጊንቦ ወረዳ ና በተለይ በርካታ መራጮች በተመዘገቡበት የጓታ ወረዳ

የግል ተወዳዳሪው ዶክተር አሸብር ወልደ ጊዮርጊስ የምረጡኝ ዘመቻ በበጎ ፈቃድ ያገለግሉ እንደነበር የገለጹትና ድጋፋቸውም ለግል ተወዳዳሪው እንደሆነ የጠቀሱት የአካባቢው ነዋሪዎች ክፉኛ ጥቃት እንደደረሰባቸው ይናገራሉ። አንድ ሀብታሙ ሀይሌ የተባለ ወጣት በድንጋይ አናቱ ተመቶ ሕይወቱ ማለፉን ይገልጣሉ። ከ13 የማያንሱ ሰዎች መቁሰላቸውንም ጨምረው አስረድተዋል። በቅድሚያ ስሜ አዲስ ሽፈራው ይባላል። በሹፍርና ስራ ነው የምተዳደረው። የመጣሁት ከአዲስ አበባ ነው።

እንግዲህ ሰሞኑን አሁን የተገናኘ ነው ቦንጋ ከተማ ውስጥ ነው። እዚህ ምን እየሰራ ነበር? እዚህ ወደ ዶክተር አሸብር ሞለ ጊዮርጊስ የምርጫ ቅስቀሳ ስራ ነው መኪና ኮንትራት ይዘውት ያም መኪና ልሾፍር ነው የመጣሁት። ምን ተፈጠረ? እስኪ ከዛ በኋላ ያለውን ነገር ግለጽልኝ እና የተፈጠረው ነገር ምንድን ነው? ያው እኛ እንግዲህ ሰላማዊና ዴሞክራሲያ የሆነ ምርጫ አለ ብለን ነው የምናስበው ለዚህም እንቅስቃሴ እያደረግን ባለንበት ወቅት

ከቦንጋ ቢያንስ 78 ኪሎ ሜትር ወጣ ብሎ ሹፓ የምትባል ከተማ አለች። ወደዛ እየሄድን ነበር፣ ቅስቀሳ እየሄድን ተሳፋሪ ጭኜ እየሄድኩ ባለሁበት ሰዓት ትንሽ መኪና ብልሽት አጋጥሞት ከተማው መግቢያ ላይ ቆሜ ነበር። ሌሎቹ ጥለውን ገብተው ነበረ እና ልጆቹ ወርደው በእግራቸው መኪናው እስኪስተካከል እናንተ ግቡና ስራችሁን ስሩ ብያቸው ልጆቹ እየሄዱ ባሉበት ሰዓት ፖሊስ ያስቆማቸው ፖሊስ ያስቆማቸው። የት ነው የምትሄዱት? መታወቂያቸውን ያሳዩ። የዶክተር አሽብር ደጋፊ ነን፣ መኪና ተበላሽቶ ቢሆን ለቅስቀሳ እየገባ ነው አሉ።

እናንተ ሌቦች ብሎ መታወቂያቸውን ቀደው፣ እነሱ ፖሊስ ንዱ ላይ ጀመረው መቷቸው። ከሌላ ቦታ ደግሞ በመኪና ለዚሁ ጉዳይ ከኛ ቀደም ብለው ለረብሽ የገቡ ሰዎች ነበሩ። እነዛ ሰዎች ደግሞ ከፖሊስ ቀጥሎ እነሱ በድንጋይ እያባረሩ እየነዷቸው መጡ። መኪናው ሚኒ መቆመበት መስታወቱን ተሰበረን ከጥቅም ውጭ ሆነ። እኔም መኪናውን ጥዬ ጫካ ለጫካ አሳብረን ያው ጫካ ውስጥ አድረን ነው ወደዚህ መምጣት የቻል ነው። በጣም ብዙ ሰው ተጎርተዋል። አንድ ልጅ እንደውም ህይወቱ አልፎ እስከ ማለፍ ደረጃ ሁሉ ደርሷል።

የግንቦ ወረዳ የጸጥታ ኃላፊዎች የምርጫ ሂደቱን በገለልተኝነት እያስተባበሩ እንደሆነ ይገልጣሉ። እሱን ያው አንድ ሰው እንደ ሞቴ ነው የደረሰኝ መረጃ፣ እስከ 13 ሰው የቆሰለበት ሁኔታ ነው የነበረው። ያው ከዛ በኋላ ሙሉ ኢንፎርሜሽን ደርሶናል። ይህንን ጥቃት ያደረሱት እነማን ናቸው ፎቶግራፎችም ስንመለከት ነበረ። ለምርጫ ቦርድ አስገብተናል በሚል የግል ተወዳዳሪው የምረጡኝ ዘመቻ

ያሳዩን ፎቶግራፎች አሉ እና በዚህ የፖሊስ ኃይል ቀዳሚው እንደነበረ ሲገልጹ ነበር። ይህን አስመልክቶ ምን ትላላችሁ እናንተ? እሱን ያው በወረዳችን አይደለም ወንጀሉ የተፈጸመው በሌላ ወረዳ ነው። ገዋታ ወረዳ ላይ ሆኖ እኛ በዚህ ግንቦ ምርጫ ክልል ውስጥ በህርኒበት ቀበሌ የሚሆን ባለንበት የዚህ ማዕከል ወረዳ ማዕከል ላይ

ሁሉን ነገር በጸጥታ ነው እየጠበቅን ያለ ነው። በሰላማዊ በሆነ መንገድ እንዲካሄድና ምርጫው ሰላማዊ፣ ነፃና ዲሞክራሲያዊ የህዝብ ታማኒነት ያለው እና አብላጫ ድምጽ አምጥቶ ሰላማዊ በሆነ መንገድ መቀመጥ የሚችል ፓርቲ እንዲቀመጥ ነው እያደረግን ያለ ነው እና የፖለቲካ አመራሩ በዛ ልክ ነው እያደረገ ያለው። የፖለቲካ አመራሩንም ተከትለን የትኛውንም ፓርቲ በእኩል ነው

ደህንነቱን እየጠበቅ ነው ያለ ነው። ምክንያቱም ከኛ የሚጠበቀው የደህንነት መጠበቅ ስራ ብቻ ስለሆነ። ስሜ አሸናፊ ድምስ ይባላለው። ምኖረው ሹፓ ዋሆ ነው። ምኖረው ሹፓ ዋሆ ቀበሌ ውስጥ እያለው፣ በቃ የዶክተር ደጋፊ አላማውን ተከትዬ እየሄድኩ እያለው፣ ይሄ መሆን የለበትም ካልተውክ ብሎ አንድ ጊዜ የግድ አፍኖኝ አስፈረሙኝና እንዲሁ ደብድቦኝ፣ በቃ የግድ አስፈረሙኝ። ትቻለሁ የምል ፍርማ አስፈረሙኝ።

በቃ አልሞትም ብዬ እዛነ ትቼ ደግሞ አሁን እንዴት ነው የምተወው ይህን አላማ፣ መልካም አላማ ስለሆነ በወጣቴ ዘመን እከተላለሁ ብዬ እያለው፣ ባለፈው ማክሰኞ ትናንትና ሳምንት ማለት ነው፣ አስራ አንድ ሰዓት ላይ ይዞኝ አፍኖኝ፣ ሁለት አስተማሪዎቹ የሆነ ወጣቶችም አሉ፣ ስድስት ሰው ወስዶን፣ ያው ትልቅ ወንዝ አለ ከከተማ ወጣ ያለበት ቦታ ወስዶን

አንድ ክላስ አንድ ክላስ ውስጥ እያስቀመጡን እኔንም ለስድስት አንድ ሀያም የሆኑ ፖሊሱ ነው አንዱ ስሙ መላኩ ይባላል። ወንጀል መርማሪ ነው። እሱም ሁለት ሺ አንድ መቶ ሀያ ብር ከኪሴ አውልቆ ሁለት ሞባይል፣ መታወቂያዬን፣ አንድ ስትዚን ሰዓት፣ ሁለት ሱሪ፣ ሶስት ቲሸርት አወጥቶ በቃ መሳሪያ አፌ ውስጥ እየደገኑ እየደበደቡን ደረቴ ሁሉ ይሄ አፌ ሁሉ ቆስሎ

በቃ ብዙ መከራ ነው። እዛኔ ወስደን ውሃ ውስጥ እንነክራለን ውሃ ውስጥ እንከታለን እያሉ ብዙ አስፈራርቶም በቃ ህይወታችን ለማውጣት ከአንድ ሰዓት በላይ ነው እርስ በራሳቸው የተነጋገሩት ከዛም በኋላ በቃ የምንለው መላጣን። ከዛ አስተማሪዎችንም ደበደቡ። እግር የተሰበረም ተሰበረ፣ ጭንቅላቱ የተፈነከተም ተፈነከተ። አሁን ተኝቶም ያለ አለ። አሁንም እግሩን እያነከሰ አሁንም እዚህ ላይ ነው ያሉ ህክምናን ያሉ እስካሁን ህክምናም ሳልወስድ በኦሮሚያ ክልል የሚመጣበት መንገድ አጥቼ

በሲግሞ እጄ ከዛም በኋላ አሁን ጅማ ገብቼ ነው አሁን የመጣው። ያለ ሙሉ ስሜ ዋሲሁን በቀለ ወልደ ሚካኤል እባላለሁ። በደቡብ ብሔር ብሔረሰቦች ክልል በከፋ ዞን ጊንቦ ወረዳ ውሹሽ ቀበሬ ነው ነዋሪነቴ። እዛም ሳለው በግል የሙያ መስክ ተሰማርቼ ድራጊስት ነኝ። ፋርማሲ ከፍቼ እሰራ ነበር። እዛ በምሰራበት ሰዓት ላይ የግል ተወዳዳሪው ደጋፊ ነው በሚል ማተብና

የመታወቂያ ካርዶችን እየሰጠ ያለ አንተነ በምል ጠርተውኝ፣ የከተማው ማዘጋጃ ኃላፊ አቶ በረከት ወልዴ ና የወረዳው አፈ ጉባኤ አቶ መስፍን ይባላሉ የአባታቸውን ስም አላስተውልም። ጠርተውኝ ለምንድ ነው የዚህ የግል ተወዳዳሪ ደጋፊ የሆንክበት ምክንያት ባሉኝ ሰዓት ላይ አላማውን የደግፋለው ጀስት ላለው ለከፋ ህዝብ ነጻነት

ለከፋ ህዝብ ልማት፣ ለከፋ ህዝብ መሰረተ ልማት ብቸኛው ሰው ነው። የተለያዩ የመልካም አስተዳደሮች ችግር አሉ የሚል ስለሆነ የሱ አላማ ደጋፊ ነኝ በሚል በግልጽ ቢሮ ውስጥ ተናግሬያቸዋለሁ። ነገር ግን ከአሁን ሰዓት ጀምሮ ይህን የማስተባበሩን ስራ ማታቆም ከሆነ ከምርጫው ማግስት በቀን 16 በኋላ በፋሽኮ ጸጉሬ እንላጫለን ነው ያሉት፣ በግልጽ ማለት ነው

እንግዲህ የሚመጣው ነገር ይምጣ። ህገ መንግስታዊ መፍት በተከበረበት የሰዎች ሰብዓዊ መፍት በተከበረበት አገር ላይ እንዲህ አይነት ነገር ልታረጉ የሚችሉ ከሆነ አርጉኝ በሚል በአቋም በግልጽ እያስተባበርኩ ነበር። የዚህን የግል ተወዳዳሪ የዶክተር አሸብር ወልደ ጊዮርጊስ ካዩ ነው።

በደቡብ ሕዝቦች ክልል ቦንጋ አካባቢ በሚገኙት የምርጫ ጣቢያዎች ማለትም በጊምቦ ጎአታ አካባቢ የሚካሄደው ምርጫ ከእሁድ መተላለፉን የኢትዮጵያ ምርጫ ቦርድ የክልሉ የምርጫ አስፈጻሚ መግለጻቸውን ከላይ አስረድተናል። ወደፊት ምርጫው የሚካሄድበት ቀን እንደሚታወቅም የምርጫ አስፈጻሚው ለአሜሪካ ድምፅ ሬዲዮ ገልጸዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከቦንጋ

በተለያዩ የኢትዮጵያ አካባቢዎች እየተዘዋወረ ምርጫውን በመዘገብ ላይ ያለው ሄኖት ሰማ እግዜርን አመሰግናለሁ። አድማጮች ቀጣዩ ርዕስ የአፍሪካ ህብረት የምርጫ ታዛቢ ቡድን ያወጣው የቅድመ ምርጫ ትዝብት በኢትዮጵያ ሕገ መንግስትና ሌሎች ዓለም አቀፍ ሕግጋት የተረጋገጡ መሠረታዊ ነፃነቶችን ይጋፋሉ የሚል የሚታሰቡ አንዳንድ የህግ ድንጋጌዎች እንደገና መታየት ይችላሉ የሚል አስተያየት ያለው መሆኑን ይፋ አደረገ ይላል።

የኢትዮጵያ ብሔራዊ ምርጫ ቦርድ ተአማኒ ነጻና ፍትሐዊ ምርጫ ለማካሄድ የሰጠውን ቃል ኪዳን ተግባራዊ እንዲያደርግም አበረታቷል ልዑኩ። በአንጻሩ መላው የአገሪቱ ህዝብና ተወዳዳሪ ፓርቲዎች ምርጫው በሰላም እንዲጠናቀቅ ብርቱ ትዕግስት እንዲያሳዩም ተማጽኗል። መለስካቸው አማሀር የተከታተለው።

የአፍሪካ ህብረት የምርጫ ታዛቢዎች ቡድን የቅድመ ምርጫ መግለጫውን በንባብ ያሰሙት የልዑካን ቡድኑ መሪ የቀድሞ የናሚቢያ ፕሬዚዳንት ፊላፑኒ ፖኮምቦ በመጪው ግንቦት 16 ቀን በኢትዮጵያ የሚካሄደውን ምርጫ እንዲታዘብ ህብረቱ ይህን ቡድን የላከው ምርጫው በተለያዩ የአገሪቱ ስምምነቶች በኢትዮጵያ ህገ መንግስትና ሌሎች የአገሪቱ ህጎች መሰረት መከናወኑን ለመታዘብ ነው ብለዋል።

ይሄ መግለጫ ከአንድ ወር በፊት ከታዛቢዎቹ ቡድን ለረዥም ጊዜ ታዛቢነት የመደባቸው ዘጠኝ አባላት ወደ ሀገሪቱ ገብተው የሰሩት ስራ ውጤት መሆኑን ያስታውቁት የሉካን ቡድኑ መሪ በአብዛኛው የሀገሪቱ ክልሎች ተዛውረው ምርጫው ከሚመለከታቸው የተለያዩ ባለድርሻ አካላት ጋር መነጋገራቸውንም ገልጸዋል። እንደ ቡድኑ ምልከታ ምርጫው የሚከናወንበት ህጋዊ ማዕቀፎች የሀገሪቱ ህገ መንግስት

የምርጫ ህጎችና ሌሎችም ህጎችን እንደሚያጠቃልል አስተውሏል። በዚሁ መሠረትም ቡድኑ ያነጋግራቸው አንዳንድ ወገኖች የመገናኛ ብዙኃን የጸረ አሸባሪነት ህጉ እና የማኅበራትና በጎ አድራጎት ድርጅቶች ህጉ የያዟቸው አንዳንድ ድንጋጌዎች እንደሚያሳስቧቸው ተናግረዋል ይላል መግለጫው። የቡድኑ መሪ በዚህ ረገድ የታዛቢዎቹን አስተያየት ከመግለጫው አንብበዋል ኤልቲኦዎች ኦፍ ዘ ሚሽን

በልዑካን ቡድኑ የረጅም ጊዜ የምርጫ ታዛቢዎች አመለካከት በኢትዮጵያ ህገ መንግሥት አንቀጽ 29 ንዑስ አንቀጽ 2 በዓለም አቀፍ የሲቪልና ፖለቲካዊ መብቶች ስምምነት አንቀጽ 19ና በአፍሪካ ኅብረት የሰብአዊና የሕዝቦች መብቶች ቻርተር የተረጋገጡ መሠረታዊ ነጻነቶችን

ይጋፋሉ ተብለው የሚታሰቡ አንዳንድ የህግ ድንጋጌዎች እንደገና መታየት ይችላሉ። በረዥም የታዛቢዎቹ አስተያየት የኢትዮጵያ ምርጫ ቦርድ ምርጫውን ለመምራት በበቂ ሁኔታ የተደራጀ ይመስላል ብለውታል። በዚህ ምርጫ ድምፃቸውን ለመስጠት ከተሳተፉት መካከል 48 በመቶ የሚሆኑት ሴቶች መሆናቸውም የልዑካን ቡድኑን እንዳበረታተው መግለጫው ይናገራል። የኢትዮጵያ ምርጫ ቦርድ በጠቅላይ ሚኒስትሩ ተሰይሞ በፓርላማው ሹመቱ መጽደቁን የተገነዘበ መሆኑንም ቡድኑ ይገልጻል።

ይሁንና ይህ አሰራር አንዳንድ ወገኖችን እንደማያስረስትም ልብ እንዳለ አይሸሽግም። ቡድኑ ያነጋገራቸው አንዳንድ ወገኖች የምርጫ ቦርድ አሿሿም የሚያሳስባቸው መሆኑን የህብረቱ የታዛቢዎች ልዑካን ቡድን አጢኗል።

የሂደቱ ይበልጥ ግልጽነትና አሳታፊነት እንዲረጋገጥም የተቀሩት የፖለቲካው ተዋናይ ወገኖች ድምፃቸው ሊሰማ ይገባል ሲሉ የልዑካን ቡድኑ አባላት አመልክተዋል። ለመራጩ ሕዝብ ዕውቀትን በማሰራጨት ረገድ ለምርጫ ቦርዱ ወይንም ቦርዱ ለሚመድባቸው ሰዎች መብት የሚሰጡ የሕግ ድንጋጌዎች መኖራቸውን

ቡድኑ ቢረዳም ባለድርሻ የሲቪል ማህበረሰብ አባላት ግን ከዚህ ሂደት እንደተገለሉ እንደሚሰማቸው ለቡድኑ መናገራቸውንም ይፋ አድርጓል። የቡድኑ መግለጫ እንዳመለከተው ከሆነ ሴቶች በእጩነት ያሳዩት ተሳትፎ ውሱን ነው። ይህም ሴቶች በሚያጋጥሟቸው የተለያዩ ባህላዊ የሀብት እጥረትና በተለይም በፖለቲካ ፓርቲዎች የተለየ ድጋፍና ማበረታቻ ስለማይሰጣቸው እንደሆነ ማጤኑን የቡድኑ መግለጫ ይናገራል።

መግለጫው እነዚህንና የመሳሰሉ የግራ ቀኝ ትዝብቶቹን ካስቀመጠ በኋላ ምክረ ሀሳቦችን በመሰንዘር የቅድመ ምርጫ ትዝብቱን ይደመድማል። የአፍሪካ ሕብረት የምርጫ ታዛቢዎች ልዑካን ቡድን የሀገሪቱን ሕዝቦች በተለይም የፖለቲካ ፓርቲዎችንና እጩ ተወዳዳሪዎችን ምርጫው በሰላም ይጠናቀቅ ዘንድ ብርቱ ትዕግስት እንዲያሳዩ ይማጸናል። ለምርጫ ቦርድም የሚያቀርበው ተማጽኖ አለ። የልዑካን ቡድኑ መሪ ሚስተር ሂፍላፑኒ በኮምባ

the AUEOM notes the assurances by the National Electoral Board of Ethiopia. የአፍሪካ ህብረት የምርጫ ታዛቢ ልዑካን ቡድን የኢትዮጵያ ብሔራዊ ምርጫ ቦርድ ተአማኒ ነፃና ፍትሐዊ ምርጫ አካሄዳለው ሲል የሰጠውን ቃል ተመልክቷል። ቦርዱ ሙያዊ የአሰራር ብቃቱ የተረጋገጠ ቁርጠኝነት እንዲጸናም ግፊት ያደርጋል።

ሁሉም የምርጫ ቁሳቁሶች አያያዝና አስተማማኝነት ከምርጫው በፊት በምርጫው ወቅትና ከምርጫው በኋላ እንዲረጋገጥ እናሳስባለን የህብረቱ የምርጫ ታዛቢዎች ልኡካን ቡድን የረዥም ጊዜ ታዛቢዎች ንዑስ ቡድን ዘጠኝ አባላት ወደ ኢትዮጵያ ከገቡ ከአንድ ወር ጀምሮ በአዲስ አበባ በአማራ በድሬዷ በሐረሪ በኦሮሚያ በደቡብ ብሔር ብሔረሰቦችና ህዝቦች እንዲሁም በትግራይ የቅድመ ምርጫውን ሂደት ሲከታተሉ መቆየታቸው ታውቋል

ቡድኑ ከምርጫው በኋላ ግንቦት 26 ቀን 2007 ዓ ም የተጠናከረና ሁሉ አቀፍ መግለጫ ለመስጠትም ቃል ገብቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸውን እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻቸው አሉላ ከበደና አዲሱ አበበንና ሁለተኛውን አጋማሽ ልንጀምር ነው። በዚሁ መሰረት ወደ ቀዳሚው ዘገባ እንሄዳለን። ኢትዮጵያ ምርጫ 2007ና 2005

ለ1997ቱ ምርጫ የኢትዮጵያ መንግሥት የፖለቲካውን መድረክ ክፍት አድርጎ ነበር። ይሁን እንጂ ተቃዋሚዎቹ ገዢው ፓርቲ ሊያገኙ ይችላሉ ብሎ ከጠበቀው የበለጠ ድምፅ ባገኙ ጊዜ መንግሥቱ ምርጫውን ሰርቋል ተብሎ ተወናጅሏል። በምርጫ ውጤት ላይ የተነሳው ተቃውሞ ሁከት አዘል ሆነ። አሁን ጠቅላይ ሚኒስትሩ ሌላ ሰው ነው። በዚህ ሁኔታ ውስጥ የዛሬ አስር ዓመት በፖለቲካ ትግሉ ውስጥ የነበሩ ተቃዋሚ መሪዎች

በመጪው ምርጫ ምን ይጠብቃሉ? ማተር ፋንደር ቮልቭ ከአዲስ አበባ የላካቸው ዘገባ አለ። ሰሎሞን አባቴ ያቀርበዋል። በ1997ቱ ምርጫ የፖለቲካ ፓርቲዎች በነጻነት ነበር የሚንቀሳቀሱት። ክርክሮቹም የተጋጋሉና ሕይወት የነበራቸው ደግሞም ለሕዝብ በቀጥታ የተላለፉ የነበሩም ነበሩ። መንግሥትም ቢሆን በዚያ የምርጫ ዘመቻ ሂደት ውስጥ ጣልቃ የገባ ከነበረ ይህ ነው የሚባል ግዝፈት አልነበረውም

ወይም ጭርሶውኑ ጣልቃ ይገባም ነበር። ምርጫው ከተጠናቀቀ በኋላ ግን ነገር ሁሉ ሆመጠጠ፣ የሀገሪቱ ቁመናና ቀልብ ሁሉ ተናጠ። የምርጫው ውጤት ሲነገርና ገዢው ፓርቲ ማሸነፉን ሲያውጅ የተቃውሞ ሰልፎች ጎዳናዎችን ያጥለቀልቁ፣ ምድሩን ይንጡ ገቡ። በመጪ ቀናት በሰልፈኞችና በፖሊስ መካከል የተፈጠሩ ግጭቶች የሁለት መቶ ሰው ሕይወት ቀጠፉ።

በ1997 ዓመተ ምህረትና በ2002 ዓመተ ምህረት በተካሄዱት ምርጫዎች ወቅት የመላ ኢትዮጵያ አንድነት ፓርቲ መኢአድ መሪ የነበሩት ኃይሉ ሻውል ከ1997 ዓመተ ምህረት ወዲህ የፖለቲካው ድባብ ተለውጧል ይላሉ።

ማንም የቅስቀሳ ዘመቻ እንዲያካሄድ አይፈቅዱም። ከዚያ ቀድሞ መንገዱን ይዘጉታል። ስብሰባዎች ሳይጀመሩ ይሰርዟቸዋል። የምርጫው ሂደት ራሱ በእጅጉ የተጠመዘዘ ነው። ወረቀቶች አሁኑኑ ምልክት ተደርጎባቸዋል። ምርጫ የት አለ? ገጠር ሁሉ በገዢው ፓርቲ ካድሮች ተጥለቅልቋል። ማንም ሰው ወይም አንድ ቡድን ከተቃዋሚ ጋር ከተነጋገረ በማግስቱ የሚገኘው እስር ቤት ውስጥ ነው። ያኔ ገዢው ፓርቲ

ምርጫውን አጭበርብሯል በሚል ፓርላማ አንገባም ካሉት የህዝብ ተመራጭ የነበሩ ተቃዋሚዎች አንዱ ኃይሉ ሻውል በዚሁ ውሳኔያቸው ምክንያት ከሌሎች የተቃውሞ መሪዎች ጋር ለሁለት ዓመታት ወህኒ ገብተው ነበር። ሌላው የተቃውሞ መሪ ልደቱ አያሌው ያኔ የኢትዮጵያውን ዲሞክራሲያዊ ፓርቲ ኢዴፓን ወክለው ተወዳድረው ነበር። አሁንም የብሔራዊ ምክር ቤቱ አባል ናቸው። መንግሥት ሁልጊዜ የሚሞክረው በማዋከብ ለማሸነፍ ነው ይላሉ አቶ ልደቱ።

ከ1997 በኋላ ግን ኢላማውን ቀይሯል። ከአምስትና ከአስር ዓመታት በፊት ገዢው ፓርቲ የሚያዋክበው የፓርቲ አባላትን ወይም የምርጫ እጩዎችን ነበር። ከ2002 ዓ ም ወዲህ ይህ አካሄድ ተቀይሯል። አሁን የሚያደርጉት በሁሉም የሀገሪቱ ክፍሎች እየተንቀሳቀሱ ድምፅ ሰጪውን ሕዝብ ነው ለማሸማቀቅ እየሞከሩ ያሉት።

በ2002 ምርጫ የፓርላማ መቀመጫ ያሸነፈው የተቃዋሚ ተወዳዳሪ አንድ ብቻ ነው። ልደቱ እንደሚሉት በሕዝቡ ላይ ጫና ማሳደር ለመንግሥቱ ይቀለዋል፣ ምክንያቱም ብዙ ኢትዮጵያውያን የዕለት ተዕለት ኑሯቸው በቀጥታ የተመረኮዘው በመንግሥቱ ላይ ነውና። መሬት በመንግሥት ቁጥጥር ሥር የሚገኝ ነው። መንግሥቱን ቢቃወሙ

መሬታችንን እንነጠቃለን ብለው ያስባሉ። በከተሞች ውስጥ መንግሥት ነው ብዙውን ሰው ቀጥሮ የሚያሰራው። የግሉ ዘርፍ ያንን ያህል የተነቃቃ ወይም በስፋት የሚንቀሳቀስ ባለመሆኑ ምክንያት ብዙ ሰው የመንግሥት ሠራተኛ ነው። አብዛኛዎቹ ከተሞች፣ አብዛኛው ቤት በመንግሥት የተያዘ ነው። በመሆኑም እነዚያ ነዋሪዎች ለመንግሥቱ ጫና በከፍተኛ ሁኔታ የተጋለጡ ናቸው።

ፕሮፌሰር በየነ ጴጥሮስ ከ1983 ዓ ም አንስቶ በፖለቲካው ውስጥ እየተጓዙ ያሉ ሰው ናቸው። በ1992 ና በ1997 ዓ ም እንደ ራሴ እየሆኑ ተመርጠው በፓርላማው አገልግለዋል። አሁን የመድረክ ሊቀመንበር ናቸው። የእርሳቸው የምርጫ ወረዳ ከአዲስ አበባ 190 ኪሎ ሜትር በስተ ደቡብ የምትገኘው ሀድያ ነች። የምርጫ ወረዳቸው በመንግሥቱ ልዩ ኃይሎች ወታደሮች መሞላቱን ይናገራሉ።

ወታደሮቹ ሰውን ለማሸማቀቅ ጠብመንጃዎቻቸውን እያሳዩ እንደሚንጎራደዱ ፕሮፌሰር በየነ አመልክተዋል። እንዲያም ሆኖ ግን በግንቦት አስራ ስድስቱ ምርጫ ተቃዋሚዎች ካለፈው የተሻለ ቁጥር ያላቸው የፓርላማ መቀመጫዎችን ያሸንፋሉ ብለው ያስባሉ። ኢህአደግ ሁሉንም መቀመጫ አሸንፏል የሚባለውን የሁለት ሺህ ሁለቱን አይነት

የድል አዋጅ ማንንም አያሳምንም። ጨዋታ ቢጤ ነገር ሊያመጡ ይችላሉ። አንዳንድ የእነርሱ ታማኝ የሆኑ ፓርቲዎች ሾልከው እንዲገቡ ሊያደርጉ ይችላሉ። መድረክም ጥቂት መቀመጫዎችን ሊያሸንፍ ይችላል። ይሁን እንጂ እንደዚህ አይነቱ ሁኔታ እውነታውንም ሆነ የመድረክን እውነተኛ አቋም አያሳዩም። ትግሉ ቀጥ ብሎ የቆመ አቀበት የመውጣት ያህል ቢሆንም ተቃዋሚዎች እየተንቀሳቀሱ መቆየታቸው ግን አስፈላጊ ነው ይላሉ ፕሮፌሰር በየነ

የምንወዳደረው ፖለቲካውን ለማንቀሳቀስ ስንል ነው። ባናሸንፍም እንኳ እየተንቀሳቀስን መቆየት እንፈልጋለን። የምርጫውን ነገሮች ሊነጥቁን ይችላሉ። እኛ ግን የፖለቲካውን የበላይነት ጨብጠን እንወጣለን።

የተመሳጠረ ወይም የእጅ ዙር ወከባ ይፈጸምብናል ሲሉ ተቃዋሚ ፓርቲዎች አባሎቻቸውና ደጋፊዎቻቸው የሚያሰሟቸውን ክሶችና ሮሮዎች ገዢው ፓርቲ አይቀበልም። ውድቅ ሲያደርጋቸው ነው የሚሰማው። የፊታችን እሁድ ለሚካሄደው የዘንድሮው የፓርላማ ምርጫ ድምፅ ለመስጠት 36 ሚሊዮን ኢትዮጵያውያን ተመዝግበዋል። ምርጫውን የሚታዘበው ብቸኛ ዓለም አቀፍ ተቋም የአፍሪካ ኅብረት ነው።

ወደ መጨረሻው ርዕስ እንሻገራለን። አድማጮች፣ ትንታኔ ነው። ጥቂት ቀናት ከቀሩት ከ2007ቱ የኢትዮጵያ ብሔራዊ ምርጫ ጉዳዮች ጋር ነው የምንቆየው። ለኢትዮጵያ የዘንድሮ ምርጫና ሂደት ለኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ምን አይነት አስተዋጽኦ ያበረክት ይሆን?

የመንደርደሪያው ጥያቄ ነው። በኬንታኪ ዩኒቨርሲቲ የማህበረሰብ ትምህርት ረዳት ፕሮፌሰር ዶክተር ደረሰ ጌታቸው፣ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የመገናኛ ብዙኃን ትምህርት ክፍል ረዳት ፕሮፌሰር ዶክተር ነገሪ ሌንጮና እንዲሁም የቀድሞ የአዲስ ነገር ጋዜጣ ማኔጂንግ ኤዲተር ዛሬ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ውስጥ የሚሰራው መስፍን ነጋሽ ናቸው የተወያዩት። ሶስቱን እንግዶች ያነጋገረችው ጽዮን ግርማ ናት። እንሆ

አምስተኛው አገር አቀፍ ምርጫ በኢትዮጵያ ሊካሄድ በጣት የሚቆጠሩ ቀናት እንደቀሩት ይታወቃል። ምርጫው ነጻና ፍትሐዊ እንደሆነ ውጤቱም በኢትዮጵያ ዲሞክራሲያዊ ስርዓት ግንባታን እንደሚያረጋግጥ ገዢ ፓርቲ ኢህአዴግና ደጋፊዎቹ እየገለጹ ይገኛሉ። በሌላ በኩል ተፎካካሪ ፓርቲዎችና ደጋፊዎቻቸው እንዲሁም አስተያየት ሰጪዎች ምርጫው በገዢው ፓርቲ የበላይነት የሚመራ አስቀድሞ ውጤቱ የታወቀ በመሆኑ ስለ ምርጫውና ሂደቱ ማውራትና መነጋገር

ገዢው ፓርቲ የበላይነቱን አረጋግጦ ለሚመራው ምርጫ እውቅና መስጠት ነው ይላሉ። በእንዲህ ያሉ የተቃርኖ ሀሳቦች ታጅቦ የሚካሄደው ምርጫና ውጤቱ ለኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ምን አስተዋጽኦ እንደሚኖረው ሀሳባቸውን እንዲያካፍሉን ሶስት ምሁራንን አነጋገርን። በኬንታኪ ስቴት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት በኢትዮጵያ ፖለቲካዊ ጉዳዮች ላይ አለፍ አለፍ እያሉ በሚያወጧቸው ጽሁፎችና በሚሰጧቸው አስተያየቶች የሚታወቁት ዶክተር ደረሰ ጌታቸው

ኢትዮጵያ ውስጥ የሚደረጉት ምርጫዎች ገዢው ፓርቲ ቀድሞ እጣ ፈንታቸውን የሚወስንባቸው እንደሆኑ በመግለጽ አስተያየታቸውን ይጀምራሉ። ኢትዮጵያ ውስጥ የሚደረጉት ምርጫዎች ገዢው ፓርቲ ቀድሞ እጣ ፈንታቸውን የሚወስንባቸው ምርጫዎች እንደሆኑ ማንም ሰው የሚያውቀው ነው። ኢትዮጵያ ውስጥ የሚኖር ሰው በሙሉ የሚያውቀው እውነት ነው እና ምርጫው ነጻና ፈትሀዊ ይሆናል የሚለው እሳቤ

መቼስ፣ ትክክለኛ ሕሊና ላለው ሰው የማይሆን ነገር ነው። ነገር ግን ይሄንን ምርጫ የሚባል ድግስ በየአምስት ዓመቱ ማዘጋጀቱ ይሄ የገዢ ፓርቲ ለተቃዋሚዎች የሰጣቸው እድሎች አሉ። ለምሳሌ ተቃዋሚዎች ከፓርቲው ከኢህአዴግ ካድሬዎች ጋር የሚወያዩባቸው መድረኮች ላይ ዴሞክራሲ ቢኖር ማውራት የሚገባቸው ስለ ጤና፣ ስለ ትምህርት፣ ስለ መንገድ

ስለ ስልክ ፖሊሲ ነበር። አሁን ግን ገዢው ፓርቲ እንዴት አድርጎ አባላቶቻቸው እንደሚያስር፣ ያለ ፍርድ ቤት ፈቃድ እንዴት ሰዎች እስር ቤት ገብተው ታጉረው የአካልና የሰውነት ስቃይ እንደሚደርስባቸው፣ መንግስት እንዴት የንግድ ተቋሞችን አውታሮችን እንደሚቆጣጠር፣ እንዴት አድርጎ የኢትዮጵያ ውስጥ ያለው የፖለቲካ ምህዳር እየጠበበ እንደመጣ እና የሰብአዊ መብት ጥቃቱ እንዴት ከፍተኛ እንደሆነ

በራሱ በመንግስት መገናኛ ብዙኃን ለአምስት ደቂቃ የሚሆን ለአስር ደቂቃ የሚሆን ይጮኋሉ። እኔ እነዚህን ውይይቶች የማያቸው እንደ ምርጫ ውይይቶች ሳይሆን እንደ አቤቱታዎች ናቸው። ኢህአዴግ በጥቂት ሰዎች እንኳን ለአምስት ለአስር ደቂቃ ህሊናው የሚሞገትበት እውነተኛ አይደለህም፣ ፍትሃዊ አይደለህም፣ ዴሞክራሲያዊ አይደለህም ተብሎ የሚጠየቅባት ጥቂት ደቂቃ ናት። እኔ ከዛ አኳያ ነው

አሁን እነዚህ ወንድሞቻችን ተወዳድረው የኢህአዴግን አንድ በአምስት የተደራጁ ካድሬዎች አሸንፈው ብዙ የምርጫ ወንበር ይወስዳሉ በሚል ሳይሆን በሀገራቸው ለጥቂት ሰኮንዶች እንኳን እውነታውን ይናገራሉ። እውነታውን ሲናገሩ የኢትዮጵያ ሕዝብ ደግሞ ያያቸዋል። ስለዚህ እኛ ይሄ ነገር መኖሩን ማየት ያለብን ፍትህና ዲሞክራሲ ኢትዮጵያ ውስጥ እስካሁን እንዳልመጣ አቤት የምንልበት የ

ውኸት አደባባይ አድርገን ነው ማየት ያለብን። ከዛ አኳያ ምርጫ መኖሩ ጥሩ ነው። ኢትዮጵያ ውስጥ በነበረበት ወቅት በጋዜጠኝነት ሙያ አገልግሏል። የአዲስ ነገር ጋዜጣ ማኔጂንግ ኤዲተርም ነበር። በኢትዮጵያ ወቅታዊና ፖለቲካዊ ጉዳዮች ላይ በሚሰጠው አስተያየት ይታወቃል። በአሁኑ ወቅት ስዊድን ሀገር በሚገኝ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ውስጥ የሰብአዊ መብት ተሟጋች በመሆን ያገለግላል። መስፍን ነጋሽ ኢትዮጵያ ውስጥ የሚደረገው ምርጫ ካለመኖሩ መኖሩ ይሻላል በማለት አስተያየቱን ይጀምራል።

በቅርብ ኢትዮጵያ ውስጥ የሚካሄደው ምርጫን በተመለከተ መነጋገራችን ተገቢ ነው። ምን አይነት ምርጫ ነው መሆን የሚገባው? እኛ የሚያስፈልገን ምን አይነት ምርጫ ነው? ምን አይነት ሂደት ነው? በምርጫ ውስጥ የሚሳተፉ ተወዳዳሪዎችም፣ ድምፅ ሰጪዎችም፣ ምርጫ አስፈጻሚዎችም እንዴት ነው መሆን ያለባቸው የሚለውን ነገር ሁሉ ለማንሳትና ለመነጋገር እድል ስለሚሰጠን ካለመኖሩ መኖሩ ይሻላል።

አዲስ አበባ ዩኒቨርሲቲ በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል ረዳት ፕሮፌሰርና በብዙኃን መገናኛና ምርጫ ዙሪያ በሙያቸው ተሳትፎ እያደረጉ የሚገኙት ዶክተር ነገሪ ሌንጮ በበኩላቸው ምርጫው በትክክለኛ ሂደት ላይ እንደሆነ ይናገራሉ። እንግዲህ ዲሞክራሲ በሰላም በመቻቻል እና የህግ የበላይነት ባለበት በእውቀት ላይ የተመሰረተ ውሳኔ የሚሰጥበት ስለሆነ በዚህ ፕሮሴስ ውስጥ ኢትዮጵያ ውስጥ አስፈላጊው እውቀት ህዝባችን እንዲኖር ተደርጎ

ወደ ምርጫ ተኪዶ በፍላጎታችን ውሳኔውን የሚወስኑ ከሆነ በትክክል በሂደት ስልጣን ከህዝብ የሚወጣበት እና ህዝቡ ደግሞ ሲፈልግ ደግሞ ያን ስልጣን የህዝቡን ፍላጎት፣ የህዝቡን ጥያቄ የማይመልሰውን የሚቀጡበት ሥርዓት ይሆናል ብዬ ነው ማስበው። ሶስቱም ምሁራን ምክንያታቸው ይለያይ እንጂ ምርጫው በመካሄዱና ምርጫውን ተከትሎ የሚደረጉ ውይይቶችና አስተያየቶች መኖራቸው ላይ ይስማማሉ። ልዩነቶቻቸው የሚጀምረው

ሂደቱና ውጤቱ የሚያመጣው ለውጥ ላይ ነው። መስፍን ነጋሽ ምርጫው መካሄዱ ስለ ዲሞክራሲ የመነጋገር እድል ይሰጣል ከሚል እንጂ ነጻነትና ዲሞክራሲን ከማምጣት አኳያ ምንም አስተዋጽኦ የለውም ይላል። ምርጫው አንድ ጥሩ ነገር አለው ካልኩኝ ቢያንስ ቢያንስ ስለ ምርጫ ስለ ዲሞክራሲ የመነጋገሪያ እድል ይሰጠናል በሚል ነው እንጂ

ጋዜጠኞች በሚታሰሩበት የፖለቲካ መሪዎች እየተሳደዱ በሚታሰሩበት በሚሰቃዩበት ሰባቸውን መግለጽ የሚፈልጉ ተራ ዜጎች አስቸጋሪ ሁኔታ ውስጥ በሚያልፉበት በዚህ አይነት ሁኔታ ውስጥ የሚደረግ ምርጫ ነጻና ፍትሐዊ ይሆናል ብሎ መጠበቅ ፈጽሞ አይቻልም። ምርጫው ለኢትዮጵያ ምን የሚያበረክተው አስተዋጽኦ አለ? በሚል የጠየቅናቸው ዶክተር ነገሪ ምርጫው መልካም ነገሮችን ይዞ የሚመጣ

የህዝብን ማህበራዊና ኢኮኖሚያዊ እንዲሁም የመልካም አስተዳደር ጥያቄዎችን የሚመልስ ይሆናል የሚል እምነት እንዳላቸው በመግለጽ ሲመልሱ፣ ህዝብ የኢኮኖሚ ጥያቄ አለ፣ የማህበራዊ ጉዳዮች የሚመለከት ጥያቄዎች አሉ፣ የአስተዳደር መልካም አስተዳደር ጥያቄዎች አሉ። እነዚህ ጥያቄዎች በሂደት የሚመለሱለት እና ለውጥ የሚመጣበት አገሪቷ ወደ ተሻለ አቅጣጫ የምትሄድበት

ውሳኔ የሚወስኑበት ሊሆን ይችላል እና ውጤቱ ከዚህ በፊት ያየናቸው መልካም ነገሮች ወደ ተሻሉ፣ ያላየናቸው መልካም ነገሮች ወይ ደግሞ ጥሩ ያልሆኑ አሰራሮችም ደግሞ በተሻሻለ ሁኔታ ለህዝቡ፣ ለሰፊው ህዝብ ጥቅም የሚውልበት ሁኔታን ያመጣል ብዬ ነው የማስበው።

በዚህ ምርጫ ምንም የተለየ አዲስ ለውጥ ይመጣል የሚል እምነት እንደሌላቸው በመግለጽ ምክንያታቸውን የሚያብራሩት ዶክተር ደረሰ ከምርጫው ግርግር በኋላ ያመለካከትና ያካሄድ ለውጥ ይመጣል ብዬ አላምንም በማለት አስተያየታቸውን ይጀምራሉ። ዶክተር ነገሪ በድምዳሜ ላይ ተመስርቶ አስቀድሞ የሚሰጥ አስተያየት ወይም ምላሽ ተገቢ አይደለም በማለት የዶክተር ደረሰን ሀሳብ ይተቻሉ። ይህ ህዝቡ የፈለገውን ስለሚመርጥ እኔ ለውጥ ይመጣል ብዬ ነው የማስበው አንደኛ

ወይ ገዢው ፓርቲ የህዝብ አውንታ አግኝቶ አብላጫ ድምፅ አግኝቶ መንግስት ሊመሰርት ይችላል፣ ወይ ደግሞ ከተቃዋሚ ፓርቲዎችም ደግሞ አብላጫ ድምፅ ካገኙ የዲሞክራሲ ሂደት እንደዚህ ስለሆነ መንግስት ሊመሰርቱ ይችላሉ እና

ካሁኑ አልቋል ተጠናቋል የሚባለው በትክክል እኔ አያሳምነኝም። በጣም አስቸጋሪም ይመስለኛል። መስፍን በዶክተር ነገሬ ሀሳብ ከመስማማት ይልቅ የምርጫው ሂደትና ውጤት ትልቅ ሀገራዊ ድራማ ነው ሲል የዶክተር ደረሰን ሀሳብ በማጠናከር አስተያየቱን ይደመድማል። ሀገሪቱ በምትከተላቸው ፖሊሲዎችም ሆነ በአፈጻጸማቸው ወይም በሌላ በማንኛውም ጉዳይ ይሄ ምርጫ ምንም አይነት ለውጥ ያመጣል ብዬ አላምንም።

እንደ እውነቱን ለመነጋገር ትልቅ አገራዊ ድራማ አድርገን ነው ማየት ያለብን። ምክንያቱም ሂደቱ፣ ውጤቱ ከሁሉ በፊት የተወሰነ ያለቀለት ነገር ስለሆነ ማለት ነው። አድማጮች፣ አሁን የፕሮግራም ማሳሰቢያ አለን።

በአካባቢው ያዩትንና ያስደሰቶትን ያስገርሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጆ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ። በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምፅ ራዲዮ የአፍሪቃ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባልዎታል። በቅድሚያ የቪኦኤን አፕ ለአንድሮይድ ተጠቃሚዎች ከጉግል ፕሌይ ለአይኦኤስ ተጠቃሚዎች

ከአፕስቶር ለኖኪያ እና የቆዩ ስማርት ስልኮች ከኤም ዶት ቢአይ ኤንዩ ዶት ኮም ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ። የእርስ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ። ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት ወይም የከተማ እንቅስቃሴ ወይም የግብርና ስራ ወይም የከብት እርባታ ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ

የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ። ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ። ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልክዎ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ። ለሚልኩት ፎቶ ርዕስ ይስጡት። ፎቶ ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና የብዕርም ስም ሊሆን ይችላል። ለመላክ

በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድበላችን ወይንም በጋለሪያችን ላይ ይወጣሉ። እርስዎም ማንም ወደ ገጻችን የሚገባ ሊያያቸው ይችላል። አሁኑኑ ይሞክሩት። መልካም ፎቶ በቪኦኤ አ

ሌሎች ማስታወቂያዎችም አሉን። ተጨማሪ ማስታወቂያዎች፣ የምርጫው ቀናት ተቃርበዋል። ቅዳሜና እሁድ ልዩ ፕሮግራሞች ይኖሩናል። ሙሉ ትኩረታቸውን በእሁዱ ምርጫ ላይ የሚያደርጉ አዲሱ የተዘጋጀኸው ነገር አለው ይል ነበር። ለማጠቃለያ ዜና ነበረ ሰዓት የለን ለእሱ ሰዓት የለንም። አድማጮች በድጋሚ እናስታውሳችሁ፣ ቅዳሜና እሁድ ልዩ ፕሮግራሞች ይኖሩናል። ሰዓቱን በሚቀጥሉት ቀናት ፕሮግራሞቻችን እናስታውሳለን።

አሁን ወደ መዝጊያው እንቃረብ። የአሜሪካ ድምጽ ራዲዮ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ ያስተላለፈውን ፕሮግራም እዚ ላይ አበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበነን አቀናባሪያችን ቴሌላይም ባክ፣ የስርጭት መሐንዲሱ ከዲስ ባይንም በነገው ምሽት እንመለሳለን። አሁን ከምሽት 3 ሰዓት አራት ሰዓት የትግርኛው ስርጭት ይተካናል። በእኛ በኩል ሰላም ደህና ደሩ

The Voice of America.